የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት ትናንት በኢትዮጵያ ትግራይ ክልልና በአገሪቱ ሰሜናዊ አካባቢዎች ባለው የጸጥታና ሰብአዊ ሁኔታዎች ላይ መክረዋል። የምክር ቤቱ ስብሰባ በአመዛኛው ያተኮረው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ እየተዋጉ ያሉ ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙና ወደ ድርድር እንዲገቡ ሲሉም ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ሙሉ በሙሉ እና በአፋጣኝ እንዲወጣ፣ ህወሓትም ከያዛቸው አማራና የአፋር ክልሎች ተዋጊዎ ተቃዋሚዎቹን እንዲያስወጣ የአማራ ልዩ ኃይልና ሚሊሻዎች ከምዕራብ ትግራይ አካባቢዎች እንዲወጡ የሚሉ አስተያየቶች ምክር ቤቱ አባል ሀገሮች አምባሳደሮች አሳስበዋል። የኢትዮጵያ መንግስትም የእርዳታ አቅርቦት በሚያሳልጥበት ሁኔታ አጠንክሮ እንዲሰራ መሰናክሎቹን እንዲያስወግድ ሲሉ ጠይቀዋል። በሙሉ ስብሰባው ላይ በተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በመፈቻው ላይ ባሰሙት ንግግር ጦርነት ጨርሶ መፍትሄ አያመጣም ሲሉ ነው ያሳሰቡት። ይህንንም ሀሳባቸውን የምክር ቤቱ አባላት ተጋርተውታል። አባላቱ የኢትዮጵያን ሉዓላዊነትና የግዛት አንድነት እንደሚደግፉም በየተራ ባደረጉት ንግግር አመልክተው ዓለም አቀፉ ማህበረሰብ የኢትዮጵያ መር ና በአፍሪቃ በሚደገፍ የድርድር እርቅ ጥረትን እንዲያበረታታ ሲሉ አስታውቀዋል። በስብሰባ ላይ የተገኙ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀሥላሴ፣ መንግስታቸው ሰብአዊ አቅርቦትን ለማሳለጥ እያደረገ ያለውን ጥረት እንዲሁም ህወሓት ከጦርነቱ ጋር በተያያዘ እና በአገሪቱ ላይም አድርሷል ያሉትን ጥፋት ዘርዝረዋል። ኬኔዲ አባተ ዝርዝሩን ይዟል። የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ የትግራይ ክልል ጉዳይ ትናንት ስምንተኛ ስብሰባውን አካሂዷል። እንደተለመደው የተለያዩ ሀሳቦች የተንጸባረቁበት ይህ ስብሰባ በመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግር ነው የተከፈተው። ዋና ጸሐፊው በሰሜን ኢትዮጵያ ባለው ቀውስ ዙሪያ ባደረጉት ንግግር ከሳምንት በፊት የዓለም የሰብአዊነት ቀንን በማስመልከት ያስተላለፉትን መልእክት በድጋሚ አስተጋብተዋል። ግጭቱ ያስከተላቸውን ፖለቲካዊና ማህበራዊ ኢኮኖሚያዊ ቀውሶች በዝርዝር የጠቀሱት አንቶኒዮ ጉተሬዝ የ የኢትዮጵያ እጣ ፈንታ አደጋ እንደተጋረጠበት ጠቁመዋል። እናም ለችግሩ ወታደራዊ እርምጃ መፍትሄ እንደማይሆን የገለጹት የተመድ ዋና ጸሐፊ ችግሩን በዘላቂነት ለመፍታት ሁሉም አካላት ግጭቱን እንዲያቆሙና በኢትዮጵያ ለሚመራ ፖለቲካዊ ውይይት ምቹ ሁኔታ እንዲፈጥሩ ጥሪ አቅርበዋል። All parties must recognize a simple truth. There is no military solution. ሁሉም ወገኖች ቀላሉን እውነት ማወቅ አለባቸው፣ ወታደራዊ መፍትሄ የለም። ባለፈው ሳምንት ሶስት ተግባራት እንዲከናወኑ ጥያቄ አቅርቤ ያለሁኝ መሰረታዊ ጥሪ ደግሜያለሁ። ሁሉም ወገኖች ያለ ቅድም ሁኔታ በአስቸኳይ ግጭቶችን ማስቆም አለባቸው። ይህን አጋጣሚም ለዘላቂ የተኩስ አቁም ውይይት መጠቀም አለባቸው። የውጭ ኃይሎች ከሀገሪቱ ሊወጡ ይገባል። ድጋፍ ለሚያስፈልጋቸው አካባቢዎች ሁሉ ያልተገደበ የሰብአዊ ተደራሽነት ሊረጋገጥ ይገባል። የሰብአዊ ሰራተኞችም መከበር አለባቸው። ማህበራዊ አገልግሎቶች ስራ ሊጀምሩ ይገባል። ግጭቱን በሰላማዊ መንገድ የመፍታት እድል እንዳለ አምናለሁ። ለኢትዮጵያ ጥቅም ሲባል ሁሉም ወገኖች ይህን መጀመር አለባቸው። የግጭቱን መሠረታዊ ምክንያት ለመፍታትና ለትክክለኛ ሰላማዊ መፍትሄ የኢትዮጵያውያን ድምፅ ለመስማት ሁሉን አካታች ለሆነ ብሔራዊ ውይይት ምቹ ሁኔታ መፈጠር አለበት። በዚሁ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሲነጋገሩ መቆየታቸውን የገለጹት የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የፌዴራል መንግስቱ እውቅና ባይኖራቸውም የትግራይ ክልልን ከሚመሩት ዶክተር ደብረጽዮን ገብረ ሚካኤል ደብዳቤ እንደደረሳቸውም አስታውሰዋል። የእርሳቸውን የመክፈቻ ንግግር ተከትሎ የጸጥታው ምክር ቤት አባል ሀገራት በኢትዮጵያ ያለው ቀውስ እንደሚያሳስባቸውና አስቸኳይ እልባት ሊያገኝ እንደሚገባ ቢገልጹም በመፍትሄውና ተያያዥ ጉዳዮች ላይ ግን የተለያዩ ሀሳቦችን ነው ያንጸባረቁት ስቴትስ እና ከዩኤስ ጋር ተመሳሳይ አቋም ያንጸባረቁ የምክር ቤቱ አባላት ግጭቱ እየተስፋፋና የሚያስከትላቸውም ቀውሶች በዚያው ልክ እየጨመሩ መምጣታቸውን በመግለጽ አስቸኳይ እልባት ለማምጣት በምክር ቤቱ ተጨባጭ እርምጃ መወሰድ እንዳለበት ነው የጠቆሙት። ለግጭቱ ሰላማዊ መፍትሄ ለማምጣት ከመሞከር ይልቅ ሁለቱም ወገኖች ግጭት ቀስቃሽ ንግግሮችን በማድረግ ብሔርን መሰረት ያደረጉ ልዩነቶችን እያሰፉ መሆኑን ጠቅሰው ትችት የሰነዘሩት የተባበሩት መንግስታት የአሜሪካ ምክትል ተወካይ አምባሳደር ሪቻርድ ሚልስ ይህም የሀገሪቱን አንድነትና ሉዓላዊነት እየሸረሸረ ነው ብለዋል። እየተባባሰ መጥቷል ባሉት የሰብአዊ ቀውስ ዙሪያ በንግግራቸው ሰፊ ትኩረት ያደረጉት አምባሳደሩ የኢትዮጵያን መንግስት ሰብአዊ ተደራሽነትን በማገድ ህወሓትን ደግሞ ጥቃት በመፈጸምና በመዝረፍ ከሰው። በአጠቃላይ ግጭቱ እልባት እንዲያገኝ ምክር ቤቱ እርምጃ እንዲወስድ ጠይቀዋል። After repeated warnings, aid ባለፈው ሳምንት ከተደጋጋሚ ማስጠንቀቂያ በኋላ የእርዳታ ድርጅቶች በትግራይ መጋዘኖቻቸው ውስጥ ያለው የምግብ ክምችታቸው አልቋል። ግልጽ ይሆን ይህ ጥረት ምግብ ስለሌለ አይደለም። ምክንያቱ የኢትዮጵያ መንግስት አሁንም የእርዳታ አቅርቦት መኪኖችንና የአየር መዳራሾችን ጨምሮ የሰብአዊ እርዳታና ሰራተኞችን በመገደብ ላይ መሆኑ ነው። የኢትዮጵያ መንግስት ለረሃብ ለተጋለጡ ኢትዮጵያውያን የሰብአዊ እርዳታ ሆን ብሎ እየከለከለ ስለመሆኑ በሚወጡ የሚረብሹ ዘገባዎች ተጨንቀናል። እነዚህ መሰናክሎች ከቀጠሉ ብዙ ሰዎች በረሃብና በበሽታ ይሞታሉ። የሰብአዊ አቅርቦቶች እንቅስቃሴ እንቅፋት በአገሪቱ ውስጥ ብቸኛው የሰብአዊ ቀውስ አይደለም። በኤሪትራ ስደተኞች ላይ የሚፈጸሙ ጥቃቶች ሪፖርቶችም አስጨንቀውናል። ባለፈው ሳምንት በአማራ ክልል አንድ የሰብአዊ ሰራተኛ በህወሀት ኃይሎች የተገደለ ሲሆን የሰብአዊ ሰራተኞች መንግስታዊ የሆኑ ድርጅቶች ቢሮዎችና መጋዘኖች በህወሀት ሲዘረፉና ወደ ትግራይ ሲወሰዱ ተመልክተዋል። ይህ ፈጽሞ ተቀባይነት የለውም። ባለፉት አስር ወራት ተቀጥለው የዚህ ግጭት አቅጣጫ የጸጥታውን ምክር ቤት ቀጣይ እርምጃ ይጠይቃል። የሩሲያ ፌዴሬሽንና ከሩሲያ ጋር የሚቀራረብ ሀሳብ ያነሱ የምክር ቤቱ አባላት ደግሞ በኢትዮጵያ ያለው ቀውስ መፈታት ያለበት በራሳቸው በኢትዮጵያውያን እንደሆነ በመግለጽ ለግጭቱ መፍትሄ ለማምጣት የኢትዮጵያን መንግስት ከመደገፍ ያለፈ ጣልቃ ገብነት ሊኖር እንደማይገባ አሳስበዋል። በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቭስቲግኔቫ የአዲስ አበባው መንግስት ባለፈው ሰኔ ወር ያወጀውን የተናጠል የተኩስ አቁም ባለመቀበል ግጭቱን ቀጥሏል ያሉትን ህወሀትን ለቀውሱ መባባስ ዋነኛ ተጠያቂ አድርገዋል። ችግሩ በዘላቂነት እንዲፈታ ከተፈለገ ሰብአዊ ቀውሶችን ፖለቲካዊ መልክ ማስያዝ እንደማያስፈልግም አሳስበዋል። ፖለቲካዊ ውይይትም በራሱ በኢትዮጵያ መንግስት መመራት እንዳለበትና ይህን የመንግስት ጥረት ከመደገፍ ውጭ ጣልቃ ገብነት እንደማያስፈልግ ገልጸዋል። ሁኔታውን ለማሻሻል በመጀመሪያ የሰሜን ኢትዮጵያ የሰብአዊነት ጉዳይ ከፖለቲካ ነ ተገለጻ ማድረግ እንዳለብን በእርግጠኝነት እናምናለን። እየተካሄደ ባለው ግጭት እና በመገናኛ ብዙኃን መርዛማ መረጃዎች መካከል የሰብአዊ እርዳታ ስኬታማ የመሆን እድሉ ጥቂት ነው። የሰብአዊ አገልግሎቶች ስራ ሰው ሰራሽ በሆነ መልኩ ትግራይ ላይ ብቻ ማተኮሩንም አንስማማም። ሰብአዊ እርዳታ በሚሰጥበት ጊዜ ከድርቅ፣ ከጎርፍ፣ ከአንበጣ ወረርሽኝና ከሰብል መዝራት ችግሮች ጋር በተያያዘ ከፍተኛ የሰብአዊ ፍላጎት ላጋጠማቸው አማራ ኦሮሚያና ሶማሌን ጨምሮ ለሌሎች ክልሎችም እኩል ትኩረት መስጠቱ አስፈላጊ ነው። ዋና ጸሐፊው የፖለቲካ ውይይት በፍጥነት እንዲጀመር የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን። ይህ ውይይት በቅድሚያ የራሳቸው ኢትዮጵያውያን ባለቤት የሆኑበት እና በአፍሪካ ማህበረሰብ የተደገፈ መሆን እንዳለበት እናምናለን። ማንኛውም የውጭ እርዳታ ለኢትዮጵያ ለዋላዊነት የግዛት አንድነት እና የፖለቲካ ነጻነት ሙሉ አክብሮት ሊሰጥ ይገባል። የአፍሪካ ሀገሮች እና የዓለም አቀፉ ማህበረሰብ በአጠቃላይ የኢትዮጵያን መንግስት ጥረቶች መደገፍ አለባቸው። በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ በስተመጨረሻ ባደረጉት ንግግር የኢትዮጵያ መንግስት ሰላምን ለማስፈን ቁርጠኛ አቋም እንዳለው ገልጸው የውጭ ጣልቃ ገብነትን ግን እንደማይቀበል አስታውቀዋል። ሀገራት የራሳቸውና የህዝቦቻቸውን ደህንነት ለማረጋገጥ ያላቸው ሉዓላዊ መፍትና ኃላፊነትን ለመሸርሸር በመፈለግ የሚደረግ ከባድ አስተሳሰብ በብዙ አጋጣሚ ጎጂ ሆኖ መገኘቱን ማጉላት ይፈልጋሉ። ከነዚህ ትክክለኛ ትምህርቶች ብቻ እንደተገኙ ተስፋ እናደርጋለን። በግልጽ እንደሚታየው ኢትዮጵያ የወደፊት እጣዋን ቅርጽ ለማስያዝ ውክልና የምትሰጥ አገር አይደለችም። ዓለም አቀፉ ማህበረሰብ እንዳረጋገጠው አላስፈላጊ የውጭ ጫናና ጣልቃ ገብነት በሀገሬ ተቀባይነት የለውም። ስለሆነም የሚመለከታቸው ሁሉ ከኛ ጋር እንዲሰሩ ጥሪያችን እናቀርባለን። ቅን ልቦና ካላቸው አጋሮች ሁሉ ጋር ለመስራት ዝግጁ ነን። በኢትዮጵያ የትግራይ ክልል ጉዳይ ላይ ለስምንተኛ ጊዜ የተካሄደው የትናንቱ የተመድ የጸጥታው ምክር ቤት ስብሰባ እንደ ቀድሞቹ ስብሰባዎች ሁሉ የጋራ አቋም ሳይያዝበት በልዩነት ተጠናቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ